ኢትዮጵያውያን ይሁዲዎች ባለፉት ሰባትና ስምንት ሳምንታት ውስጥ በእስራኤል የተለያዩ ከተሞች ከአምስት በላይ የተቃውሞ ሰልፎችን አካሂደዋል። የሰላማዊ ሰልፎቹ መንስኤ ዘርፈ ብዙ ቢሆኑም ውጥረቱ አይሎ ወደ ጡዘት ያመራው ግን አንድ የኢትዮጵያ አይሁድ ወታደር በፖሊሶች ሲያዝና በአንደኛው በደል ሲደርስበት የሚያሳየው ቪዲዮ በማኅበራዊ መገናኛ ዘርፎች ከተሰራጨ በኋላ ነው። በተለይ ባለፈው ሰኞ የእስራኤል የንግድ ማዕከል በሆነችው የቴል አቪቭ ከተማ የኢትዮጵያ ይሁዲዎች ከፖሊሶች ጋር ዳግም ተጋጅተው ቁጥራቸው ወደ 15 የሚጠጉ ሰልፈኞች በቁጥጥር ስር ውለው ነበር ተብሏል። ጠበቃ የተሰኘው በእስራኤል ለኢትዮጵያውያን ቤተ እስራኤላውያን መብትና እኩልነት የሚሠራው ድርጅት ዋና ሥራ አስኪያጅ አቶ ፋንታውና አሰፋ ዳዊት የታሰሩት ሰላማዊ ሰልፈኞች ቁጥራቸው 25 እንደነበር ሆኖም ከሁለቱ በስተቀር ሌሎቹ መፈታታቸውን ዛሬ ተናግሯል። በተለያዩ ወቅቶች በተለይም ኢየሩሳሌም፣ ከዚያም ቴል አቪቭ ሁለት የሶስት በተካሄዱት ሰላማዊ ሰልፉን ያከናወኑ ያዝርጉት ወጣቶች የታሰሩበት ሁኔታም ነበር። እንግዲህ አሁን ሰኞ ዕለት ቁጥራቸው ወደ ሀያ አምስት የሚሆኑ ወጣቶች በወታደር ኃይል የታሰሩት ከነዚያ ውስጥ አሁን መጨረሻ ላይ ሌሎቹ ተለቀው አንድ ወይም ሁለት ነው የቀሩት እስር ቤት ውስጥ እና እነሱም በዚህ ቀን ሁለት ቀን ውስጥ እንደሚለቀቁ ነው የሚገመተው። የእስራኤል ፖሊስ ቃል አቀባይ የሆኑት ሚኪ ሮዘንፌል ሰልፈኞቹ መጥፎ ባህሪ በማሳየታቸው ፖሊስ አስራ አምስቱን በቁጥጥር ስር አውሏል ሲሉ ለጋዜጠኞች ተናግሯል። በፖሊስ ታስረው የነበሩት ሰልፈኞች እስራኤል ውስጥ የሚደርስብንን በደል በዝምታ ማለፍ አንፈልግም ሀገሪቱ ጨቋኝ ናት በማለት በተደጋጋሚ ሰልፎችን ያስተባብሩ የነበሩ ሰዎች እንደነበሩ አቶ ፋንታውን ገልጿል። ታሳሪዎቹ በአብዛኛው ወጣቶች ሲሆኑ ሴቶችም ወንዶችም ይገኙበት እንደነበር ተጠቅሷል። ትንሽ ሁኔታውን አከራ አድርገው የሚወስዱት ከአሁን በፊት የተካሄዱትን ሰላማዊ ሰልፎችንም የመሩ ናቸው። ብዙዎቹ አርብ ዕለት የእስራኤል ጠቅላይ አቃቤ ሕግ ያስተላለፈው ውሳኔ ታምቆ የነበረው የኢትዮጵያ ይሁዲዎች ብሶት ዳግም እንዲፈነዳና ወደ ግጭት እንዲያመራ ሰበብ መሆኑ ተጠቅሷል። ጠቅላይ አቃቤ ሕግ የኢትዮጵያ አይሁድ ወታደርን በመደብደብ የተከሰሰው ፖሊስ በወንጀል እንደማይጠየቅ አርብ ዕለት ይፋ ማድረጉ ብዙዎችን እንዳስቆጣ አቶ ፋንታውን ተናግሯል። ከተፈለገ ያው ፖሊስ ሰራዊቱ እውነታውን ተመልክቶ ውስጣዊ የሆነ ምርመራ አድርጎ ውሳኔ ስጠው እንጂ በወንጀለኝነት ሊከሰስ አይችልም በሚል ያሳለፈው ውሳኔ ይህንን ብዙዎቻችን አስቆጥቶናል እና ያነ ውሳኔ መንስኤ የሆነው ለዚህ ለሰኞ እለቱ ሰላማዊ ሰልፍ አንዱ ይሄ ነው። ከአሁን በፊት የተደረጉ ሰላማዊ ሰልፎች ምንም አይነት መፍትሄ አለማስገኘታቸውም ለግጭቱ ሌላኛው መንስኤ ነው ሲሉ አቶ ፋንታውን አሰፋ ዳዊት አክሏል። ሆኖም ዛሬ ከሰዓት በኋላ ከጠቅላይ አቃቤ ህጉ ጋር ተነጋግረው በውሳኔው ላይ እንደተወያዩ ጠቅሷል። እንግዲህ ፖሊስ መርማሪዎች ፖሊስ ወንጀለኛ መርማሪዎች ያንን አጣርተው የራሳቸውን አመለካከት ጋር በማድረግ ወደ እሳቸው አስተላልፈውታል። እንግዲህ የፖሊስ መርማሪዎችም ያስተላለፉት ያለው መረጃ በቂ እንዳልሆነ ብለው ነው የነገሯቸው። በዚያም ተመርኩዘው ሁኔታውን ከተመለከቱት በኋላ ውሳኔ እንደዚያ ነው። ግን ሁኔታውን አይታችሁ ተመልሳችሁ አነጋግሮኝ እና ሌላ አጥጋቢ ነገር ካለ ወይም ደግሞ የተሳሳትኩት ካለ ችግር የለም እንደገና ሀሳብ የለም መቀየር ነው ያሉት። ኢትዮጵያውያን ቤተ እስራኤላውያን ወደ እስራኤል ከመጡበት ጊዜ አንስቶ የጠበቁትን እንዳላገኙ ይነገራል። ከብዙሃኑ ኅብረተሰብ ጋር የመቀላቀሉ ሁኔታ መራዘሙ፣ ብሎም ወጣቶች ለስራ አጥነትና ለዘረኝነት ጥቃት መጋለጣቸው ውጥረቱን እንዳባባሰው ይጠቀሳል።